በስተ መጨረሻ ምን አይነት መግለጫ የወጣ ይሆን በሚል በርካቶች በጉጉት ሲጠብቁን የከረሙት ከሁለት ሳምንት በላይ በዝግ ሲካሄድ ከነበረው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ምስጢራዊነት የተነሳ መላምቶች በየአቅጣጫው ሲሰነዘሩም ነበር። ድንገት ግን ብዙዎች ያልጠበቁት ነገር ረቡለት ተሰማ። የጠቅላይ ሚኒስትር ጽህፈት ቤት ሁለት ነገሮችን ይፋ አደረገ። በስር የሚገኙ አንዳንድ የፖለቲካ ፓርቲ አባላትን ጨምሮ ሌሎች ግለሰቦች እንደሚፈቱ ገለጠ። ቁምስቅል መፈጸሚያነቱን በርካ ቶች የሚናገሩለት ማዕከላዊም እንደሚዘጋ በመግለጫው ተነገረ። ከስር የሚፈቱት እስረኞች ግን እነማን ናቸው? የማዕከላዊ መዘጋትስ በኢትዮጵያ የቁም ስቅል ማክተሚያ ይሆን? በርካቶች በማኅበራዊ መገናኛ አውታሮች ያነሱት ጥያቄ ነው። አስተያየት ጥያቄውን አካተናል። አብራችን ቆዩም ሰሞኑን ተስተጓጉሎ የከረመው የኢንተርኔት አገልግሎት ረቡዕ ዕለት በአዲስ አበባ ሙሉ ለሙሉ ድንገት ነጻ መለቀቁ ብዙዎችን ሳያስደምም አልቀረም። በርካቶችን እጅግ ያስደነቀው ግን ድንገት ሳይጠበቅ የጠቅላይ ሚኒስትሩ ጽሕፈት ቤት በማህበራዊ መገናኛ ዘዴዎች ይፋ ያደረገው መግለጫ ነበር። እየተቀነጫጨበን ቢሆን ይፋ የሆነው መግለጫ የተሰጠው በኢህአዲግ አራቱ አባል ድርጅቶች አመራር መሆኑ ተገልጿል። መግለጫው የተሰጠውም ለኢትዮጵያ ዜና አገልግሎትና ለኢትዮጵያ ብሮድካስት ኮርፖሬሽን ማለት ነው። በቀጥታ ስርጭት ባይሆንም በተለያየ መንገድ ሲያስተላልፍ የነበረው ብሔራዊ የቴሌቪዥን ጣቢያው ነበር። ጣቢያው በማህበራዊ የመገናኛ አውታሮቹ ያቀረባቸውን ቁንጽል የመግለጫውን ይዘቶች ለሰባትና ስምንት ጊዜያት የቃላትና የሀረጋት ለውጥ ማድረጉ ብዙዎችን አስደምሟል። የጠቅላይ ሚኒስትር ጽሕፈት ቤትም መልእክቱ ላይ በተደጋጋሚ ተመሳሳይ ለውጥ አድርጎበታል። ብዙዎች ትንታኔ የሰጡበት መልእክት ሁለት አበይት ነጥቦች ላይ ያተኩራል። እስረኞችን በተመለከተ የቀረበው መልእክት እንዲህ ይነበባል። ተደርጓል። በፈጸሙት ወንጀል ምክንያት በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቢ ህግ ጉዳያቸው ተይዞ በስር የሚገኙ አንዳንድ የፖለቲካ ፓርቲ አባላትን ጨምሮ ሌሎች ግለሰቦች የተሻለ ሀገራዊ መግባባት ለመፍጠርና የዲሞክራሲ ምህዳሩን ለማስፋት በማሰብ ክሳቸው ተቋርጦ ወይንም በምህረት ህግና ህገ መንግስቱ በሚፈቅደው መልኩ ተገቢው ማጣራት ተደርጎ እንዲፈቱ ይደረጋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቁም ስቅል እንደሚፈጸምበት ብዙዎች ሰዎች የሚናገሩለት ማዕከላዊ እንደሚዘጋ የተገለጠው ሰበር ዜና በሚል ነበር። በመንግስት ማህበራዊ መገናኛ ዘርፍ ገጾች የቀረበው መልእክት እንዲህ ይነበባል። በደርግ ዘመን በምርመራ ስም ልዩ የጭካኔ ተግባር ሲፈጸምበት የነበረውና በተለምዶ ማዕከላዊ በመባል የሚታወቀው የምርመራ ማዕከል እንዲዘጋ ተደርጎ ሙዚየም እንዲሆን ተወስኗል። ይህም በጠቅላይ ሚኒስትሩ መነገሩ ተጠቅሷል። በደርግ ዘመን በምርመራ ስም ልዩ የጭካኔ ተግባር ሲፈጸምበት የነበረው የሚለውን ሀረግ በርካታ ሰዎች ተቃውመውታል። ማሄር ማሄር በሚል የፌስቡክ ገጽ የቀረበው ጽሑፍ ማዕከላዊ ደርግ ሲያሰቃይበት የሚሉት እነዚህ ማፈሪያዎች እነሱ ሙዚየም ነበር ያደረጉት ወይንስ ካፌና ሬስቶራንት ነው ሲል ይነበባል። ሻም አሊ ደግሞ አፈና የበዛው አሁን በህዋ ዘመን ነው፣ ማዕከላዊ በነሱ ጊዜ ነው የማሰቃያ ጎሬ የሆነው ሲል አስተያየት ሰጥቷል። ፌስቡክ ላይ አብይ ለገሰ ደግሞ ማዕከላዊ ጠቧቸው፣ ሌላ ትልቅ ማዕከላዊ እንደገነቡ ተናግሯል። ስለዚህ ማዕከላዊ ተዘጋ ብላችሁ አትጨፍሩ ብሏል። ጦማሪ በፍቃዱ ኃይሉ በተመሳሳይ ስለ ማዕከላዊ የቀረበውን ሀረጋ አስመልክቶ በትዊተር ገጹ ላይ በእንግሊዝኛ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በደርግ ዘመን በምርመራ ስም ልዩ የጭካኔ ተግባር ሲፈጸምበት የነበረው ብለዋል። ያ ያበሳጫል። እኔ በእሳቸው ያገዛ ዘመን በዚያ የሰቆቃ ቤት የተሰቃየ በህይወት የሚገኝ ሰለባ ነኝ። በዚያን ወቅት እነዚያን መርማሪዎች በሚቀጥለው ቀን ከማየት ህይወቴን ለማጥፋት እመኝም ነበር። እነዚህ ሰዎች ይቅርታን አስቸጋሪ አድርገውታል በማለት ሐሳቡን ገልጿል። አንዱን የሰቆቃ ክፍል ዘግቶ ሌላውን መክፈቱ ፋይዳው ምንድን ነው? ሲል የጠየቀው ደግሞ ብርሃነ ታዬ ነው። ጦማሪ አቤል ዋበላ ማዕከላዊን በተመለከተ ጸዳይ በተባለ ስም የቀረበ የትዊተር ጽሑፍን አያይዞ ቀጣዩን መልእክት በእንግሊዝኛ አስተላልፏል። እባካችሁ እመቤቲቱን ስንት ዓመቴ እንደሆነ ጠይቁልኝ። የእኛ ትውልድ እኔና ጓደኞቼን ጨምሮ በማዕከላዊ ሰቆቃ የደረሰብን በሰባዎቹ የኢትዮጵያ የተማሪዎች ንቅናቄ ወቅት በመሳተፋችን የተነሳ ነው ሲል ተሳልቋል። የጸደይ የትዊተር መልእክት ቁልፍ የፖለቲካ እስረኞች ሊፈቱ ብሎም ማዕከላዊ ሊዘጋ ነው መባሉ በመልካም ዜና ይነሳል በሚል ይንደረድራል። ማዕከላዊን በተመለከተ ትላለች ጸደይ፣ ማዕከላዊ ላይ የተላለፈው ተምሳሌታዊ ውሳኔ ብቻ ነው። መንግሥት ከደርግ ጋር ግንኙነት ካለው እስር ቤት ጋር ተያይዞ መነሳቱን ስለ ፈለገ ነው። እስር ቤቱ በቀላሉ ወደ ሌላ ቦታ ይዛወራል ብላለች። እሸቱ ሆማቄኖ የማዕከላዊ ገራፊዎች ወደ የትኛው ህንፃ ተዘዋወሩ ሲል በፌስቡክ ጠይቋል። ሚኪያስ ለጥያቄው መልስ ሲሰጥ የአጥናፍ ብርሃኔ የትዊተር መልእክትን አያይዟል። የአጥናፍ ትዊተር ቀጣዩ የእንግሊዝኛ መልእክት ይነበብበታል። በነገራችን ላይ ከካዛንቺስ ወደ ባምቢስ ሱፐርማርኬት በሚወስደው መንገድ የሚገኘው የቀድሞ ዮርዳኖስ ሆቴል አዲሱ ማዕከላዊ ነው ይላል። ረቡለት ሁለት በማኅበራዊ የመገናኛ ዘዴዎች የወጣው የጠቅላይ ሚኒስትር ጽሕፈት ቤት መግለጫ የምርመራ ተቋሙ መቀየሩና ስራ መጀመሩን ገልጧል። መግለጫው እንዲህ ይላል በዓለም አቀፍ ስታንዳርድና የህዝብ ተወካዮች ምክር ቤት ባጸደቀው የሰብአዊ መብት ድርጊት ሚድ መርሃ ግብር መሰረት አዲስ የምርመራ ተቋም ተቋቁሞ በሌላ ህንፃ ስራ ይጀምራል። ኤደን ገራፊዎቹ ለፍርድ ይቀርባሉ ወይንስ የሙዚየሙ አስጎብኚ ይሆናሉ ስትል ለጠየቀችው ተስፋዬ መሰረት እዛው ትዊተር ላይ በቀልድ መልክ ቀጣዩ መልስ ሰጥቷል። ወደ አዲሱ እስር ቤት ከደሞዝ ጭማሪ ጋር እድገት ያገኛሉ። በነገራችን ላይ ሰሞኑን የተስተጓጎለው የማህበራዊ መገናኛ ዘዴዎችን በተንቀሳቃሽ ስልክ መጠቀም አገልግሎት ረቡዕ ለት መግለጫው ሲሰጥ ሙሉ ለሙሉ ይሰራ እንደነበር ተጠቅሷል። የአስቤር ተስፋዬ ኢንተርኔቱም ተፈቷል ብሏል። ረቡዕ ለት ባጭሩ፣ ብስራት ተሾመ በበኩሉ በእንግሊዘኛ ቀጣዩን ሐሙስ ለት ጽፏል። የትናንቱ የኢህአዴግ መግለጫን ተከትሎ ፌስቡክ፣ ትዊተር፣ ኢንስታግራም፣ ቴሌግራም እና ሌሎች የማህበራዊ መገናኛ ዘዴዎች አሁን ያለ አንዳች ዙራዙር አዲስ አበባ ውስጥ ይሰራሉ። እንዳልክ ደግሞ ትዊተር ላይ የህወሓት የማህበራዊ መገናኛ ዘዴ ሰራዊት በግልጽ እንደሚታየው ኢህአዴግ የፖለቲካ እስረኞችን ለመልቀቅ ቃል መግባቱ አላስደሰታቸውም፣ በግድም ቢሆን ዋጡት ብሏል። የፖለቲካ እስረኞችን በተመለከተ የወጣው መግለጫ በተደጋጋሚ ለውጥ ተደርጎበታል። በርካቶች በተደጋጋሚ የተቀየሩትን የመግለጫው ይዘቶች ፎቶ በማንሳት ከመልእክታቸው ጋር አያይዟል። ሃይከል የምንሰማው አማርኛ የተለያየ ካልሆነ በቀር ጠዋት ወሬ ሻጮች በፈረንጅኛ ያከፋፈሉን ወሬና ኃይለማርያምም ሆነ ሌሎቹ አመራሮች ኢቢሲ ላይ ሲሉ የተሰማው የተለያየ ነው ብሏል። የጠቅላይ ሚኒስትሩ ጽሕፈት ቤት የረቡዕ ዕለት ሰበር ዜና ለስምንት ጊዜ ያህል ቃላቱ እየተቀያየረ ተጽፏል ወይንም አርትኦት ተደርጎበታል። ይህም ብዙዎችን ጥርጣሬ ውስጥ ከቷል። በፖለቲካ እስረኞች ስም ስም ያላቸውን የተወሰኑ እስረኞች ፈትተው ሌሎቹን ሊረሱ ነው ሲሉም ስጋታቸውን ገልጧል። ይህንኑ ርዕሰ ጉዳይ በተመለከተ ከኢህአዴግ አመራር አንዱ የሆኑት አቶ ለማ መገርሳ ያደረጉት የቪዲዮ ንግግር ተቀንጭቦ በማህበራዊ መገናኛ ዘዴዎች ተሰራጭቷል። በተለይ ደግሞ የማንም ስልጣን ገደል ይግባ፣ ከአገር በላይ አይደለም፣ የሚለውን ሀረግ በርካቶች ነቅሰው ተቀባብለውታል። አድማጮች፣ እነማን ይፈታሉ? ማዕከላዊስ መቼ ይዘጋል? በሚል ርዕስ ያጠናቀርንላችሁ የማህበራዊ መገናኛ ዘዴዎች ዝግጅታችን በዙ ይደመደማል። ማንተጋፍቶ ስለሺ ነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ ጤና